ኦሮሚያ ውስጥ የሚታየው የተቃውሞ እንቅስቃሴ ዛሬም በክልሉ የተለያዩ አካባቢዎች ቀጥሎ መዋሉ ተነግሯል። የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ጃለኔ የገመዳ፣ ቱጁቤ ኩሳ እና ሶራ ሀለኬ ያጠናቀሯቸው አጫጭር ዘገባዎች አሉ። ሰሎሞን ክፍሌ አቀናጅቶ ያቀርባቸዋል። በምዕራብ ወለጋ ዞን ቤጌ ከተማ ተማሪዎች ኦሮሚያ ውስጥ በመንግስት ይካሄዳል ያሉትን ግድያ ተቃውመው ከትላንት በስቲያ ሰኞች ሰልፍ ከወጡ በኋላ የከተማ ነዋሪዎችና የመንግሥት ሠራተኞች እንደ ተቀላቀሏቸው ጃለኔ ዛሬ ያነጋገረቻቸው አንድ እማኝ ገልጸውላታል። በዚሁ እለት የኦሮሚያ ፖሊስ አንዲት ተማሪና ሌላ የከተማውን ነዋሪ እንደገደለም እማኙ አክለው ተናግረዋል። ፖሊሲን ኦሮሚያ ረሳ ሰትዶ ካሱላን ለመመቃ አርገና መቃ የኦሮሚያ ፖሊስ አርገኔ የምትባል ተማሪ አንገቷ ላይ በጥይት ስለመታት በጣም ስትደማ ከቆየች በኋላ ወደ ቤጊ ወረዳ ሆስፒታል ተወሰደች። ብዙም አልቆየች፣ ሕይወቱ አለፈ። ወዲያውኑ ወደ ኦርቶዶክስ ቤተ ክርስቲያን ተወስዳ ሥርዓተ ቀብሯ ተፈጽመዋል። አምስት ያህል የከተማዋና በዙሪያዋ ያሉ ነዋሪዎች ከፖሊሶች በተተኮሱ ጥይቶች ቆስለው ለሕክምና ወደ አቅራቢያው የጤና ማዕከል መወሰዳቸውም ተጠቅሷል። የወረዳው ፖሊስ አዛዥ ሳጅን ማቴዎስ ዋቆያ ሲመልሱ እንዲህ ብለዋል። ገሮሞ ደንዳ ነምኒ። ሰው ታሞ ሊሞት ይችላል። በሰው እጅ ብቻ አይደለም የሚሞተው። ፖሊስ ነው የገደላት የሚባለው ለእኔ አዲስ ነገር ነው። ሳጅን ማቴዎስ አክለውም በዚያን ዕለት የወሮ በላ ቡድኖች በየመንገዱ ወጥተው ይዘምሩ ነበር። በወቅቱ ለጸጥታ ጥበቃም ሆነ ሌላ ተግባር የተሰማራ ፖሊስ ግን አልነበረም ብለዋል። ወደ ሌላ አካባቢ ስናመራ መቻራ ውስጥ ትላንት 16 ሰዎች መገደላቸውና የቆሰሉም ወደ ገለምሶ ሆስፒታል መወሰዳቸው ተገልጾልን ነበር። ዛሬ ትጁቤ ከገለምሶ ሆስፒታል ያገኘችው መረጃ 17 የቆሰሉ መድረሳቸውን፣ አራቱ ወዲያው እንደሞቱ፣ ሌሎች አራት ደግሞ ወደ አዳማ ሆስፒታል መላካቸው ተገልጿል። ከቆሰሉት መካከል ሌላ አንድ ሆዱ ላይ በጥይት የተመታ ወጣትም ዛሬ ሕይወቱ አልፏል ተብሏል። አንድ የመቻራ ነዋሪ ለቱጅቤ ሲናገሩ አንድ በአንድ ስማቸውን መለየት ባልችልም የተገደሉት አራት ብቻ ሳይሆኑ ሕይወታቸው ማለፉ የተረጋገጠው አሥራ ስድስት ናቸው። ሁሉም ደግሞ የሞቱት በጥይት ተመተው ነው። አድማ በታኝ ኦሮሚያ ፖሊሶች ነበሩበት። በግድያው ከተገደሉት ወጣቶች የአንዱ የሐሰን አብደላ ታላቅ እህት ወይዘሮ ፈቲሃ አብደላም ሁኔታውን ያስረዳሉ። ሰላሳ አብደላ ወንድሜ ሐሰን አብደላ ይባላል። እድሜው ዐሥራ ስምንት እኛው አጠገብ ነው የተመታው። የወያኔ ወታደሮች ናቸው ተኩሰው የገደሉት። አጠገባችን ወደቀ። ከኋላ በኩል ራሱ ላይ የመታው ጥይት በግንባሩ በኩል ወጣ፣ ነበር ያለችው። ይህን በተመለከተ ቱጁቤ ከወረዳው ባለሥልጣናት ምላሽ ለማግኘት ሙከራ ማድረጓን ገልጻለች። የዳሮ ለቡ ወረዳ ፖሊስ አዛዥ ኢንስፔክተር አወል መልስ ሊሰጡ ፈቃደኛ አልሆኑም። የሌሎቹም የአካባቢ ባለሥልጣናት ስልኮች አይነሱም። እንዳገኘን እንመለሳለን ብላለች ቱጅቤ ኩሳ። በሌላ አካባቢ በቦረና ዞን የያቤሎና የቡሌሆራ ነዋሪዎችና ተማሪዎች ዛሬ ከተማ ውስጥ በመዘዋወር ሰላማዊ ሰልፍ አካሂደዋል። ሰልፈኞቹ በኦሮሚያ የሚካሄደው ግድያ ይቁም፣ ለሞቱት ካሳ ይከፈል የታሰሩት ይፈቱ የሚሉትን መፈክሮች አሰምተዋል። ተማሪዎቹ ለሶራ ሃላኬ እንደገለጹለት ሰልፈኞቹ ወደ ከተማይቱ ዳግም ለመመለስ ሲሞክሩ ፖሊሶች ጥይት በመተኮስ በትነዋቸዋል። በዚህም መሠረት አንዲት ጡሜ ጃርሶ የምትባል ተማሪ በጥይት ተመታ ቆስላለች ብለዋል። የቡሌሆራ ነዋሪዎችና የገጠር ሰዎች ተጨምረውበት ዛሬ ጠዋት በከተማይቱ ሆስፒታል አካባቢ በመሰብሰብ ተቃውሞ አሰምተዋል። ሰልፈኞቹ በክልሉ የሚካሄደው የማዕድን ዘረፋ እንዲቆም፣ የታሰሩት እንዲፈቱ፣ ለሞቱት ካሳ እንዲከፈል ጠይቀዋል ተብሏል። የአጋዚ ወታደሮች ሰልፈኞቹን ለመበተን ተኩሰው ሁለት ሰዎች ቆስለዋል፣ ብዙዎች ታስረዋል ተብሏል። ሰልፈኞች ላቀረቡት ክስ የያቤሎ መስተዳድርን ዛሬ ማግኘት አልተቻለም። የቡሌሆራ ከተማ ከንቲባ አቶ ዲዳይ ዛሬ ከ50 እስከ 60 የሚሆኑ ተማሪዎች ተሰባስበው ህጋዊ ያልሆነ ሰልፍ ለማድረግና ድንጋይ ለመወርወር ሲሞክሩ ተበትነዋል ብለዋል። ከዚህ ውጭ የታሰረና የቆሰለ የለም ሲሉም አስረድተዋል። አድማጮች፣ በኦሮሚያ ተቃውሞ ተዋናይ ናቸው ባሏቸው ቡድኖች ላይ መንግሥት ሕጋዊና የማያዳግም እርምጃ እንደሚወስድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትላንት ማስጠንቀቃቸውን ዘግበናል። አሁን ባለው ደረጃ ህዝቡም ጉዳዩን በሚገባ የተረዳ የተገነዘበ እንደመሆኑ መጠንና እነዚህ የጥፋት ኃይሎች ተልእኮ ያላቸው ተልኳቸውም ሥርዓቱን የማፈራረስ ተልኳቸውም በነውጥና በሁከት መንግስትን የመቀየር ተልእኮ ያላቸው ሰዎች እንደሆኑ ቡድኖች እንደሆኑ በሚገባ ግንዛቤ የተያዘበት ነው። በትትግልም ጭምር ከጸጥታ ኃይሎች ጋር መፋለም የጀመሩበት ሁኔታ አለ። በዚህም ሂደት ውስጥ በርከት ያሉ ቁጥራቸው ትንሽ ያልሆኑ የጸጥታ ኃይሎቻችን ላይ ሽምቅ ይዘው ጉዳት ያደረሱበት ሁኔታ ሁሉ እንዳለ ያው በሚዲያም የተሰማ ጉዳይ ነው።